ይህ የኤስቤስ ሬዲዮ ፖድካስት ነው የሰፈራ መምሪያ መረጃ ስለ አውስትሬሊያ አኗኗር ሁነቶችና ታሪኮች በኤስቤስ አማርኛ ሜልበርንና ሲድኒ ላይ የኮሮና ቫይረስ ወረርሽኝ በስፋት መዛመት የነዋሪዎች የሥራና ማኅበራዊ ሕይወት እንቅስቃሴዎች ላይ ገደቦች እንዲጣሉ ግድ ብሏል። ተጽዕኖዎቹም አካላዊ ብቻ ሳይሆኑ ከአእምሮ ጤናም ጋር ተያያዥነት አላቸው። ተጠባቢዎች ለአካላዊና የአእምሮ ጤና ስትራቴጂያዊ ምክረ ሐሳቦቻቸውን ይለግሳሉ። የክሊኒካዊ ስነ ልቦና ተጠባቢና የአውስትሬልያ ስነ ልቦናዊ ኅብረተሰብ ፕሬዚደንት ታማራ ካቢኔት የአውስትሬልያ ነዋሪዎች በሙሉ በ በወረርሽኙ በተወሰነ መልኩ ተጽዕኖ የደረሰባቸው ወይም ወረርሽኙን አስመልክተው ስጋት ያደረባቸው መሆኑን ሲጠቁሙ በገደቦች ስር ሳሉ ራሳቸው ሕመም ላይ የመውደቅን፣ ቤተሰባቸው ላይ የሚደርሱትን ተጽዕኖዎች፣ የጤና ስርዓቱ መቋቋም መቻልን አስመልክቶ የመስጋትን ጉዳዮች አብዝተው ሲያነሱ እንሰማለን። እንዲሁም ገደቦቹ በዕለት ተዕለት ሕይወታቸው ላይ በሚያከናውኗቸው ተግባራትና በጉዞዎቻቸው ላይ የሚያሳድሯቸው ተጽዕኖዎች ያሳስቧቸዋል። እርግጥ ነው። በተጨማሪም ከበዛ ኦንላይን ምልከታ ሳቢያ የሚከሰቱ መታወኮችም እንዲሁ። ገደቦች ያልተጣሉብንም በፊናችን መጪው ጊዜ ምን ይዞ ይመጣ ይሆን የሚለው እርግጠኛ ያለመሆን ጉዳይ ያሳስበናል። የበርካታ ሰዎች የጉዞ እቅዶች፣ የሙያ እቅዶች በወረርሽኙ ሳቢያ ተስተጓግሏል፣ ተለውጠዋል፣ ዘላቂ ተጽዕኖዎችም አሏቸው ብለዋል። የቢዮንድ ብሉ በጎ ፈቃድ የመድረክ ተናጋሪ የሆነችው ሴሲል ሳይ ባለፉት ጊዜያት ለመንፈስ ጭንቀት ይዳረገችና በስነ ልቦናዊ ሕክምናም ከምሮ መታወክ የተላቀቀች መሆኗን ትጠቅሳለች። ሂደቱም ውስጣዊ ስሜቷን በጣሙን እንድትገነዘብ እንደረዳት ተናግራለች። ሴሲል መኖሪያዋ በርካታ ሰዎች በቫይረስ የተጠቁባትና ብርቱ የኮሮና ቫይረስ ገደብ የተጣለባት ፓራማታ ክፍለ ከተማ ሲሆን በወረርሽኙ ጠቃ ይሁን በሚል ፍርሃትም አእምሯዋ በእጅጉ ታወኮ ስለነበር የቤቷን በር ከፍታ አቅራቢያ ወዳለ አንድ የመናፈሻ ስፍራ ለመሄድ እንኳን አልደፈረችም ነበር። ዶክተር ካቢኔት ሰዎች ዕለታዊ የኮሮና ቫይረስ መረጃዎችን በየማህበራዊ ሚዲያው በመከታተልና ዜናዎችንም ይመለከታሉ። ይህ አይነቱ ተለምዳዊ ድርጊት ግና ወደ ሱስነት በመቀየር ይበልጡኑ እንዲታወኩ እንደሚያደርግም ይጠቁማሉ። ሰዎች ዜናዎችን ሲከታተሉ ምን አይነት ዜናዎች ለመንፈስ መታወክ እንደሚዳርጓቸው፣ የትኞቹ ስሜታቸውን እንደሚረብሿቸው፣ ለምን ያህል ጊዜ ዜናዎችን በመከታተል ጊዜያቸውን ሊጠቀሙ እንደሚገባ ማሰብ አለባቸው። በተለይም ማህበራዊ ሚዲያን አስመልክቶ ስሜታችሁን የሚያወክ፣ መንፈሳችሁን የሚያስጨንቅ ከሆነ ራሳችሁን ከዚያ ማግለል ይገባል። ለራስና ለአእምሮ ነፃ ጊዜ መስጠት ጠቃሚ ነው በማለትም ይመክራሉ። የቢዮንድ ብሉ ክሊኒካዊ አማካሪ ግራንት ብላሽኪ በበኩላቸው ሰዎች እነሱ ሊቆጣጠሯቸው በሚችሉ ነገሮች ላይ እንዲያተኩሩ ሲመክሩ Focus on what you control. What are the things in your life that you can actually control? ሊቆጣጠሩት በሚችሉት ላይ ያተኩሩ። በሕይወቱ ውስጥ ሊቆጣጠሯቸው የሚችሏቸው ነገሮች ምንድን ናቸው? አካላዊ እንቅስቃሴ የማድረግ፣ በቂ እንቅልፍ የመተኛት፣ ግንኙነቱ እንዳሻክር ማድረግ የመሳሰሉት ላይ ያዘውትሩ። ከቤተሰቦና ጓደኞቹ ጋር በቪዲዮም ይሁን በስልክ በተወሰኑ መደበኛ ሰዓቶች ይገናኙ። ዕለታዊ ክንውኖቹንም በዘፈቀደ አያከናውኑ። ጠዋት 11 ሰዓት ላይ የእግር ጉዞ አደርጋለሁ፣ 12 ላይ እናቴን የደውዬ በስልክ አነጋግራለሁ በሚል በተመደበ ጊዜ ዕለታዊ ክንውኖችን ያከናውኑ በማለት ያሳስባሉ። ለ25 ዓመታት በጠቅላላ ሐኪምነት የሠሩት ዶክተር ብላሽኪ ሰዎች ከመታመማቸው በፊት የጤና ምርመራ ማድረግን እንዳይዘነጉና በተለይም የሥራና የግል ሕይወታቸውን ለይተው እንዲኖሩ ሲመክሩ በአሁኑ ወቅት በርካታ ሰዎች ከቤታቸው ሆነው ይሠራሉ። መልካም ነገር ነው። ይሁንና ቤት ውስጥ ሆኖ መሥራቱ በሥራና በኢሜይል በመዋጥ የግል ሕይወቶን ሳይሆን የሥራ ሕይወቶን ሊኖሩ ይችላሉና የእኔ ምክረ ሐሳብ መቼ መስራት፣ መቼ የግል ሕይወቱን መኖር እንዳለበት በግልጽ መለየት ይኖርበታል የሚል ነው ብለዋል። ዶክተር ካባናትም በፊናቸው በኮቪድ-19 ገደቦች ወቅት አካላዊ እንቅስቃሴ ማድረግ ለአካሉ ብቻ ሳይሆን ለአእምራዊ ጤናም በእጅጉ ጠቃሚ እንደሆነ ጠቁመዋል። በሜልበርን ዩኒቨርስቲ የሕክምና ዶክተርና ፕሮፌሰር ካሳንድራ ዞኪ አካላዊ እንቅስቃሴን አስመልክተው ሲናገሩ ባለፉት 30 ዓመታት ባካሄድናቸው ምርምሮች በሳምንት ሰባት ቀን የጊዜ ሰሌዳን የተመረኮዙ ብርቱ የሆኑ የአካል ማጠንከሪያና የዋና እንቅስቃሴዎች ይበልጥ ውጤታማ እንደሆኑ ተመልክተናል። በአስገራሚ መልኩ በቀን ከ45 ደቂቃ እስከ አንድ ሰዓት የእግር ጉዞ የሚያደርግ አንድ ግለሰብ በሳምንት ሰባት ቀናት ብርቱ እንቅስቃሴ የሚያደርጉትን ያህል ጠቀሜታ ያገኛል ብለዋል። ከዚህም በተጨማሪ ዶክተር ብላሽኪ በተለይም በኮሮና ቫይረስ ገደቦች ስር ባለንበት ወቅት በመንፈስ መታወክ ሳቢያ ጤናማ ያልሆኑ ምግቦችንና ከመጠን በላይም መመገብ እንደማይገባ ያሳስባሉ።